የዩናይት ስቴትስና ናይጄሪያ የአሜሪካ ወታደራዊ አማካሪዎች በናይጄሪያ ቦርኖ ክፍለ ግዛት ሊመደቡ በሚችሉበት ሁኔታ ላይ እየተነጋገሩ ናቸው። አንድ የዩናይት ስቴትስ ባለስልጣን ለባልደረባችን ጄፍ ሰልዲን እንደተናገሩት ንግግሮቹ እየተካሄዱ ነው፣ ከውሳኔ ላይ ግን አልተደረሰም። ዘኒውዮርክ ታይምስ ጋዜጣ ዛሬ ሲዘግብ የአሜሪካውያኑ ምደባ ሀሳብ የቀረበው በአፍሪቃ የዩናይት ስቴትስ ልዩ ጦር አዛዥ በሆኑት ከፍተኛ ወታደራዊ መኮንን በብሪጋዲየር ጀነራል ዶናልድ በዱቅ መሆኑ ተጠቅሷል። በርካታ ቁጥር የሚኖራቸው አሜሪካውያኑ ወታደራዊ አማካሪዎች በቦርኖ ክፍለ ግዛት ዋና ከተማ በማዲጉሪ የሚመደቡት የናይጄሪያ ጦር ሰራዊት ጸረ ሽብር ውጊያ ስልቱን በተሻለ መንገድ እንዲነድፍ ለመርዳት ነው ሲል ጋዜጣው ጨምሮ አትቷል። ዩናይትድ ስቴትስ በአሁኑ ወቅት የቦኮ ሀራምን እንቅስቃሴ የሚከታተሉና ና በሰው አልባ አውሮፕላኖች ስምሪት ላይ የተሰማሩ ሁለት መቶ ሀምሳ ወታደሮች ካሜሩን ውስጥ እንዳላት ይታወቃል።